did you see, get a hug አሳዶ ሲይዝሽ ያኔ ለማምለጥ የሆነ ነገር ትሞክሪያለሽ። ከዚህ በፊት አያያዛቸው ስነ ስርዓት ነበረው። አሁን ግን እንደ ድሮ አይደለም። ብዙ ነገር ትደረጊያለሽ። ያው ህጋዊ ስላልሆን ያለ ራሳችን ለማምለጥ እንሞክራለን። እንዳመጣጣችን ትሮጫለሽ። ሊይዝሽም ከሞከርሽ አቅም ካለሽ ለመታገልም ትሞክርዋለሽ። በዛ ስመጣ ያልከበደኝ ይሄ ሰውዬ ሲይዘኝ እንዴት ይከብደኛል? ይሄ ሰው ደግሞ ስራው እስከሆነ ድረስ ግዴታው ነው። ምንም ማድረግ የመበብት አለው። ግን አሁን ሰዓት ላይ ምን እንደሆን ታውቂያለሽ? ጥቅም የሚባል ነገር ተለምዷል። እዚህ ጋር ማን ነው ጥቅም የለመደው? ህጉ ራሳቸው ወይም ፖሊሶቹ አንድ ሰው ከያዘ ቢያንስ በዚህ ሀገር አምስት ሺ ሪያል ሰባት ሺ ያህል ማግኘት እድል አግኝተዋል። የሚከፍላቸው ህጉ ሳይሆን እኛንም ከፍላቸው ለመመለስ ለመውጣት ማለት ነው። እንደውም እኛ እንኳን ህገ ወጥ የሆነው ራሳችን አውቀን ነው የምኖረው። ግባዊ የሆኑ ናቸው። በአሁኑ ሰዓት በጣም ተቸግረውም ያሉት ብዙም ልጆች በእስር ቤት አሉ። እንደውም በስ ጊዜ ገደቡን ጨርሷል የሚባል ነገር አምጥተውበታል። አሁን መጥቶ እንደውም አንድ ቦታ ላይ ነው ወደ ስልሳ ልጆች ምናምን ያፈሳቸው ሁለት ወራቸው ከተያዙ በእግር ነው በመኪና ነው። ግን ገረኝ ስደትን እንደ ወደፊት ህልም ስለሆነ የምታየው በስመ አብ የተዘጋጀ የቀረበው ምግብ የተሰራ ምግብ እንዴት ነው መብላት ይከብድሻል? በስመ አብ ያን ያክል ነው የምታስቢው። ወደኋላ የምታስቢውም አትችይም የምትገምቺውም። እንደውም ከዚህ ቦታ በሄድም እላለሁ። ሌላም ቦታ ነው ስደት የማስበው እኔ ባልለውጥ ሌላ ሰው ልለውጥ ስለምችል ማለት ነው። አሁን እንዳሰብከው እየሰራህ ነው ገንዘብ አንተ እኔ እሰራለሁ። እኔ ባልደሰተብህም ሌላ ሰው ይደሰትበታል። መስዋዕትነት እየከፈልክ ነው እኮ ትልቅ መስዋዕት ግድ ነው እና እና ኢትዮጵያን ስንባካረ ትልቁ ችግራችን የሚያደርግ ነው። በተለይ አረብ ሀገር ያለ ሰው ብዙ ጊዜ ገንዘብ የለውም ገንዘብ የማይኖሩ ለምንድን ነው ለቤተሰቡ ስለሚል ብቻ ነው። አሁን ስንት ዓመት ሆነህ እንደዚህ ስትሰራ? ያለው ረቀት ከስድስት ዓመት በለጠኝ። እና ይቀጥሩሃል ሰዎቿም ነው ስራ የሚያሰሩ ሰ በዚህ ችግር የለባ አረብ ሀገር በዚህ ችግር የለባቸውም። በሰርተሽ መገኘት ብቻ ነው። አሁን ድንገት ብትያዘስ ምንድን ነው የምታደርገው? ምን እቅድ አለ፣ ብያዝ ብለህ ወይ ገንዘብ ምታያያዝሽ ነው እንግዲህ ፊት ለፊት ከመጡብሽ፣ የትም ማደርሽም በስ ቦታ ከተመቸሽ ትሮጫ ታመልጫለሽ። ቦታ ካልተመቸሽ ምን ታመጫለሽ? እኔ በተለይ አቅም ስለሌለኝ እጅ ይሰጣል። ከፍለህን የመጣኸው አንተ ከፍ ነው፣ እስቲ ንገረኝ፣ ማወቅ ፈልጌ ነበረ እሱን ስለማላውቅ መጀመሪያ ኢትዮጵያ ነው የምትከፍል። ኢትዮጵያ የሚከፍል ኢትዮጵያ አይደለም ይልከዋል። እንዴት አርጋ ወጣ ከኢትዮጵያ? ያን ከኢትዮጵያ ስትወጪ በግርሽ የምትወጪው እስከ ጅቡቲ ድረስ። ጅቡቲ የት አካባቢ መሰለህ? ለጋሰን ምናምን የሚባል ቦታ አለ። ኤርትራ ድንበር ነው። በዛ ነው የአራት ሰዓት ገነ ባህሩን ትሻገሪያለሽ። ባህሩን በጀልባ ነው በጀልባ ትንሽ ይሄ ያሳ ምናምን ማስገሪያ ትንሽ ናት። አርባ ሰው ምናምን ነው የሚይዘው። ከዛ በኋላ በመኪና ነው የምትመጪው እስከ ሳውዲ ድንበር ድረስ ሰው ድንበር ላይ ብቻ ሀገር ለመተሻገስ የሶስት ቀን የእግር መንገድ አለ። እዛ ላይ ግን ጦርነትም ሊያጋጥምሽ ይችላል። ድለኛ ከሆነሽ ላያጋጥምሽ ይችላል። በአንድ ሰው ስንት ነው የሚከፈለው? አሁን አንተ የዛሬ ስድስት አመት ስንት ነበር የከፈልከው? ዛሬ ስድስት አመት በኢትዮጵያ ሰላሳ ሺ ብር ሰላሳ ሺ ብርም ኢትዮጵያ ነው የከፈልከው? ላ በየመንገዱ ነው። ከኢትዮጵያ ስትመጪ አምስት ሺ ትከፍል ያለሽ። ከዛ በኋላ በየመንገዱ አንድ ቦታ ስትጠይቅሽ አንድ ቦታ አንድ ቦታ ስትጠይቅሽ ይሆ እና ብርህን ይዘህ በእጅህ ነው መጣጣው። በጀትሽም በኔትወርክ ነው። እዚ ጋ ሌላ ሰው አለ ከሱም ይሁን ከየት ነው፣ በስፖንሰር ያለኝ ሰውዬ ስልኩን ብቻ ነው የሚያስፈልገው። የሞተ ሰው ብቻ ነው የማይከፍለው እንጂ ከየትም ዓለም ይሆን ስልኩ ካለኝ ይልካል። ሰው አላቸው ከየትም ከየት ዓለም እዛ ጋር የመላይ ሁለት እድል አለሽ። በእግርሽ መሄድ ያለሽ ከታያሽም ግን፣ ደላላ ካያገኘሽ አቺ መክፈል ነው ግዴታሽ። ካልከፈልሽ ያው ትቀምሻለሽ አይደለሽ። በትር ነው ስማ። ከፈልሽ አልከፈልሽም፣ ለወርም ይሁን ለሳምንት ትመቻለሽ። ርች ነው የሚባለው ያን ሁሉ መተን አለማባነናችን ብቻ ነው። እዚህ ጋር መጥቶ የሚሸወድ በየትም አለም ስትሄጂ መባነን አለብሽ። መባነን ማለት ምን ማድረግ ይህን ሁኜ ወደፊት ምን መሆን እንዳለብኝ ምንድን ነው አሁን የምታስበው? አንተ ወደፊት ምን መሆን ነው የማስበው ትላለህ። እኔ ወደፊት የማስበው ሁል ጊዜ እንዲሁም መማር ነው። ከመማሮችንም አላማ ያለኝ እስከ መቼ ነው? ታዲያ አሁን አንተ እንደዚህ እየሰራህ የምትኖረው ሳውዲ አረቢያ ወይ ስሞች ነው ወይ ስትያጅ ነው ምላቸው ከዚህ ውጭ ሌላ